ሐሳብ እንደ መንገድ በማስረጃ የተደገፉ ጠቃሚ ወጎች በሚል አብይ ርዕስ የተጀመረ አዲስ ተከታታይ ወግ አካል ነው። አዎ፣ እንግዳችን ቅድም ጨረፍ አድርገን አሰምተናል። ሱራፌል ወንድሙ ተዋናይ፣ ጸሐፊ ተውኔት፣ የራዲዮና ቴሌቪዥን ፕሮግራሞች አቀናባሪ፣ ገጣሚና መምህር ነው። በአዲስ አበባ ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍና የድራማ ትምህርቶች መምህር እንዲሁም የሁማኒቲስ ፋክልቲ ረዳት ዲን ሆኖም አገልግሏል። ዛሬ በቲያትርና የትርኢት አጻጻፍ ታሪክ የድህረ ምረቃ ትምህርቱን በመከታተል ላይ ይገኛል የፕሮግራሙ አዘጋጅና አቅራቢ አሉላ የውይይታችን የመጨረሻ ክፍል ነው ይዞ የቀረበው አሉላ እስቲ በል ሰብሰብ አድርገህ አመሰግናለሁ አዲሱ የውይይታችን መጨረሻ ክፍል አዲሱ ሀሳብ ታሪክና አንድምታውን ይመለከታሉ የትላንት ፋይዳ የታሪክ ማለት ነው በዛሬና ነገ ነጋችን ውስጥ በሚሉ ጭብጦችም ላይ ያተኩራል። በቀደመው ውይይታችን መጨረሻ ያነሳ ያነሳነውን አንድ ጥያቄ ታዲያ መለስ ብለን በማስታወስ ሰፋ ወዳለው ወጋችን እንዘልቃለን። ዙራፌል ስለ ታሪክ ደጋግመት አነሳለ። አሁን ባነሳቸውም ሌላ ቀርቶ የምርምር የጥናት ስራህም ብዙ ዘመናት ወደኋላ ይሄዳል። ይሄ ሀሳብ በታሪክ ውስጥ የሚፈተሽበት ታሪክ ራሱ የትላንት ብቻ መሆኑ ቀርቶ የዛሬ መሆንና ነጋችን ማሳመር የሚችልበት በኢትዮጵያ በብዙ ጉዳዮች ምናልባትም ፖለቲካ ቀመስ በሆኑት አነታራኪ ጉዳዮች ላይ ታሪክ እንደ ጸሐፊው ብቻ ሳይሆን እንደ አንባቢውም የሚመስልበት ጊዜ እናያለን። ለዛሬ ፋይዳ እንዲኖረው ታሪክ ትላንትና ትላንትም ያለፈበትን መንገድ የምናይበት መነጽር ጠቀሜታ እንዲኖረው ካለማግባባት ይልቅ መግባባት፣ አንዳችን ሌላችን መረዳት የምንችልበት መንገድ እንዲከፍት ምን አይነት ነገሮችን ትመለከታለህ? በጣም በጣም ጥሩ ጥያቄ ነው። አንተ ያልከውን ከማለቴ በፊት አያይዤ ስለሚጠቅም እንደዚህ አይነት ውይይት ወሳኝ መሆናቸውን በማስመር መጀመር እፈልጋለሁ። አሁን የምታየው በአካደሚያዊ ህይወት ውስጥ በየዩኒቨርሲቲዎቻችን በየኮሌጆቻችን ውስጥ ምን አይነት ውይይት እየተካሄዱ ነው? የትምህርት ክፍሎች የማያቋርጥ ውይይት አላቸው ወይ? ያሳትማሉ ወይ ለምሳሌ የቲያትርም ትምህርት ክፍል ከሆነ በማያቋርጥ ሁኔታ የኪነ ጥበብ ስራ ወደ መድረክ ያመጣሉ ወይ? ምን ያክል በሂስ የተሞሉ ናቸው? ሌላው ቀርቶ እሺ፣ ዩኒቨርሲቲ የማናገኘውን ሚዲያዎች ውይይት እንዲህ ያለ መድረክ እየከፈቱልን ነው ወይ? ሶሻል ሚዲያ ላይ ስትመጣ ደግሞ በቁጣ የተሞላ ነገር አለ። እውነት አንዳችን አንዳችንን እንድናተርፍ ነው እየተነጋገረን ያለ ነው ወይስ በእልህና በቁጣና በስላቅ እየተጎነታተለ የሀሳብም ሳይሆን እንዲሁ የመሰዳደብ ፍጭቶች በህዝቦች መካከል የሚፈጥሩትን ክፉ ነገሮችስ እንዴት ነው የምናደርገው? ኮንሲኮንሻል ናቸው፣ ተጽዕኖ ጣጣ አላቸው መሬት ላይ። ስለዚህ ከልብ በሆነ ነገር መጠያየቅና መሟገትን ከልብ ለሆነ ነገር የነገ ቀናችንን ነፃነታችን፣ ብዙ ሀሳቦች የሚመጡበት የኔ ብቻ ነው ልክ ብለን የማንወጣበት የተሻለ ህይወት የምንኖርበት እንደሱ እንድናደርግ ነው ወይ የምንታገለው? ከትላንትስ ጋር እየተወያየ ነው ያለ ነው። በዚህ መልኩ ነው ወይ የሚለውን በጣም ስለሚጠቅም ይሄን ለማንሳት ፈልጌ ነው። እና በጣም ጥሩ ጥያቄ ነው ያነሳኸው። ይሄን መሰረት አድርጌ ወደዛ ለመግባት በታሪክ በኩል ታሪክ ራሱ አንድም የትምህርት ክፍል ነው። ብዙዎቻችን ደግሞ ታሪክን ትላንት እንደሆነ ነገር ነው የምናስበው። ራሱ ታሪክን ትላንት የሆነ ነገር ነው ብሎ ማሰብ የትላንትና ያለፈ ያለፈ ነው እና እዛው በሆነው በአውድ ውስጥ ኒየው የሚል አስተሳሰብ ጸንቶ ይታያል። በኢትዮጵያ ውስጥ ብቻ ሳይሆን በቀሪውም ዓለም ላይ ይሄ ሀሳብ በጣም ብዙ ተጽዕኖ አለው። ስለዚህ እንዴት ነው እኛ ይህንን አስተሳሰብ ከየት ነው የገዛ ነው የተለየ የታሪክን ፍልስፍና በተመለከተ እንዴት ነው ደግመን ማሰብ ያለብን የሚለውን ነገር መነጋገር አለም። ስለዚህ ለእኔ አንተ ያነሳው ነገር ለምሳሌ ይስማማኛል። ዛሬ ጉዳያችን መሆን የለበትም። ዛሬን የምናነሳ ከሆነ ታሪክ የትናንት ጉዳይ ብቻ አይደለም ማለት ነው። እንደው ደርሶ ከትላንት ትምህርት የምንቀስም ሰዎች ሳንሆን ታሪክ የሚባለው ነገር አሁን ባለው ትራዲሽናሊ በምናውቀው ምንድን ነው ታሪክ ትላንት የሆነ እና ሂስቶሪያኑ ሄዶ መዝገብ፣ ዶሴ አገላብጦ ሀቅ ይዞ መጥቶ የሚነግርህ ነገር ተደርጎ ነው የሚወሰደው። ግን ይህን ስታይ አንዳንዱ አስራ ስድስተኛው ክፍለ ዘመንን ብቻ አተኩሮ ታየዋለህ፣ አንዳንዱ አስራ ዘጠነኛው ክፍለ ዘመንን አተኩሮ ታየዋለህ። እኔ በግሌ በመማረውን ትምህርት ውስጥ ማየት የምፈልገው ምንፈልገው ማ ከትላንት ውስጥ ምንን ወይም የትኛውን ክፍል ጠቅሶ ዛሬ ምን አይነት ፖለቲካዊ እና ኢኮኖሚያዊ ስርዓት መገንባት ይፈልጋል ወይ እየገነባ ነው። ማ ምን አይነት የአገዛዝ ስርዓት እንዲቀጥል ይፈልጋል ስታቲስ ኮን ማስጠበቅ የሚፈልገው ይፈልገው ለምንድን ነው በዛ መልኩ ወይም ደግሞ ነገ ምን አይነት አገዛዝን ወይም ደግሞ ስርዓትን ወይም ነፃነትን እንዲመጣ በመናፈቅ ነው ከትላንት ውስጥ አምጥቶ ይሄ ነው ሀቁ የሚለን። ትላንትማ እጅጉን ውጥንቅጡ የወጣ ሰፊ ነገር ነው። ሄደን ብንገባበት የትኛውን ከየቱ ጋር ይዘን እንዴት እንደምናደርገው አናውቅም። ስለዚህ እዚ ጋ ሀይል ከፍተኛ ሚና ይጫወታል ማለት ነው። ትላንት የመሰለውን መርጦ ይሄ ነው ሀቁ፣ ይህም በመሆኑ ይሄንን ስርዓት ነው መከተል የሚለን ስልጣን ላይ ያለ አካል ወይም የማስፈጸም አቅም ያለው አካል የሚመዘውና በሱ ንባብ በሱ ምልከታ ማቀብ የሚፈልገው ነገር መሆን የለበትም ነው እንደሱ እንኳን ቢሆን ፖለቲካዊ ፖዚሽኑን መጠየቅ አለብን። ታሪክን የመተረግ ጉዳይ ፖለቲካዊ ጉዳይ ነው ማለት ነው። ስለዚህ ምን አይነት ፖለቲካ ይዘህ ነው ከትላንት ጋር እየተነጋገር። ስለዚህ በእንግሊዝኛ ስኖት ኦፍ ዘ ፓስት ትላንትን የማሳየት የማምጣት ሳይሆን ከትላንት ጋር የመነጋገር ጉዳይ ነው ማድረግ ያለብን። ሱራፌል ያንግግር፣ እንዴት ይጀመራል? እንዴት የብዙዎች ይሆናል? የሁሉም ማድረግ አስቸጋሪ እንደሱም አይነት ፕሮጀክት ይከብዳል። እኔ የሚመስለኝ እውነቱን ለመናገር እንዲህ አይነት ሪፕሬዘንቴሽንስ ትላንትን የሚደረገውን ውክልና ምንድን ነው የሚደብቀው ነገር፣ በተወሰኑ አይነት ውክልናዎች እንዳናስብ የተደረግ ነው። ለምሳሌ ሴተኛ ዳሪዎች እና አብዮት ፈጽሞ የማይገናኙ ሀሳቦች ተደርገናል ማለት፣ ሴተኛ ዳሪውን ከአብዮቱ ጋር አታስባት። ማን ነው የማትታሰብ ፍጥረት ያደረጋት? ወራስ ግን ሴተኛ አዳሪዎች ወጥቶ አደባባይ ሰላማዊ ሰልፍ አካሂደዋል። በኋላ ላይ ዛሬ መጥራት የሌለብን የተለያዩ የፖለቲካ ድርጅቶች እነሱን በምን መልኩ እንደሚያሰልፉ ትላልቅ ጽሑፎች ይጽፉ ነበር። ስለዚህ ብዙም ነገር ሆነዋል። በተለያየ የፖለቲካ ካምፕ ውስጥም ሆነው ትግል ውስጥ ተሳትፎ ነበር። ስለዚህ እሱን እንድናይ ዛሬ መጥቶ የተካሄደውን ውክልና በታትነን ማየት መቻል አለብን ማለት ነው እና ነጻነትን ደግመን ደጋግመን ልዩነትን ከማክበር ልዩነትን ተጠቅሞ የበለጠ ሰዎችን ማጫረስ ሳይሆን ልዩነትን አክብሮ ነገር ሁላችን በልዩነታችን የተነሳ እማንቀጠቀጥበት ማርጂናላይዝ የማንደረግበት እማንገፋበት ስርዓት እንዴት ነው ማበጀት የምንጀምረው የሚለውን ነገር ማየት አለብን። ሁላችንም ልዩዎች ነን። አካል ጉዳተኝነት አለ፣ ሴትነት ወንድነት አለ። ሴቶች ደግሞ አንድ አይደሉም፣ ማአት ሴቶች አሉ በአብዮቱ ሰዓት እንኳን ድርብ ድርብ ድርብ ጭቆና እየተባለ ነበር ሀሳባቸውን የሚያቀርቡት። በዚህ ሰዓት ደግሞ ተጎናጉኖ የማየት ወይም ኢንተርሴክሽናሊቲ የሚለውን ሀሳብ በደንብ መያዝ አለብን። ለምሳሌ የመደብ ጥያቄ አንዱ ወደፊት ያደርገዋል፣ አንዱ ደግሞ የብሔር ጥያቄን ከፊት ያደርገዋል። ሁልጊዜ የሴቶች ጥያቄ ወደ ኋላ ይገፋል። የሌሎችስ ጥያቄ ለምን ይገፋል? ለምንድን ነው አጎናጉነን የማናየው? እርግጥ ነው የክላስ የመደብ ጥያቄ ብቻ ሳይሆን የካፒታል የዓለም የከበርታዊነት ጥያቄ በቅጡ መታሰብ አለበት። ምክንያቱም እየኖረን ያለነው በኒዮ ሊብራሊዝም ዓለም ውስጥ ነው። ስለዚህ እሱን ይዘን ማን እያተረፈ ያለው ስትል ወንዶች ናቸው አሁንም የሚያተርፉ ስለዚህ እነዚህን ሁሉ አጎናጎነን መመልከት መቻል አለብን ብዬ ነው አስበ እነዚህ ሀሳቦች ለመጀመር ያህል ሊሆኑ እንደሆን ነው እንጂ ብዙ ቦታ የሚወስዳሉ። አሁን ባነሳቸው ጭብጦች ውስጥ ራሱ የሚመዘዙ በርካታ የሀሳብ አድረጎች ያለው ሰዓቱ ለማቀላጠፍ ያህል ቴክኒሽያናችን ፈጠን የምናደረግበትን ምልክት እየሰጠኝ ነው። ይሄ ማንም ይሁን ማን ያን የታሪክ ቦታ ጊዜ ተለይቶ ሲያሳይ ፍላጎቶች አሉ። ቡድኖች ውስጥ ግለሰቦችንም ጨምሮ ለእነኛ ፍላጎቶች ማራመጃ የሚውልበት ሁኔታ አለ። ቅድም እንዳልከው ተመርጦ የሚመጣ የጊዜና የቦታ ጠቀስ ታሪክ አለ። በአንጻሩ ደግሞ የቱ ሲወሰድ ሁሉም ከራሱ መንገድ ከራሱ እይታ ጋር ማነጻጸሩ አይቀርምና ትክክለኛ የሚባል ነገር ካለ መኖሩን እርግጠኛ አይደለሁም። ሊያግባባ የሚችል የሚለውን ቅድም ያልከው ጠቀሜታ ያለው ፋይዳ ያለው ዛሬን ሊያበራ የሚችል ልዩነት እንኳን ቢኖር ከማራራቅ ይልቅ የተሻለ መንገድ ለሁሉም ሁሉንም ተጠቅ ተጠቃሚ ወደሚያደርግ ቦታ እንዲወሰድ በምን መልኩ መታየት አለበት ትላለህ? ይሄ ፕሮግራም እንግዲህ እኔ የምመለከተው እኔ እንደሚታየኝ የሚል የግልን ሀሳብ የሚፈነጠቅበት ነው። በዚህ ሰዓት የሚከታተሉ እንዲነጋገሩበት በአዎንታዊነት ሊወሰድ የሚችለው ነገር ምን ይመስልሃል? በጣም ትልቅ ጥያቄ ነው። ትምህርት ቤት እየሄዱ ያሉ የተማሩ የሚባሉ ሰዎች መፍትሄ የሚሰጡበት ሳይሆን ምንድን ነው እኔ ማስበው ምንድን ነው ብለው እንዲነጋገሩ እየጋበስክ እንደሆነ እረዳለሁ። እኔም ይመስለኝ የተለያዩ ሀሳቦች ሲመጡ ማዳመጥ መቻል እነዛ ሀሳቦች ደግሞ የሚሰለቁት ነፃነትን ከመናፈቅ እነዛ ነፃነቶች ደግሞ አንደኛ ታሪካዊ ጭቆናዎችን መመልከት ያስፈልጋል ማ ማንን በምን ሁኔታ ጨቆነ ልዩነቶች እንዴት ነው የተስተናገዱት ልዩ መሆናችን ሀቅ ነው አንድነታችንን ስናስብ ሁልጊዜ አንዱ በሌላው ላይ ሀሳቡን በሚጭንበት ሁኔታ ሳይሆን ልዩነታችንን በማክበር ውስጥና በመከባበር ውስጥ ነው ወደ ነፃነታችን መሄድ የምንችለው። ይሄ ማለት ግን ልዩነትህን ደግሞ ለክፋት ያልክ ኤና ቢን ወይም ሀና አለም በማጋጨት ወይም ደግሞ ዲሞክራሲ እና ልዩነት ቨልነራቢሊቲ አላቸው ስሱም ናቸው። ክፉ ሰው ቦትርፎ ሊጠቀምባቸው ይችላል። ስለዚህ እንደሱም ሳይሆን እንዴት ልዩነቶችን የምናከብረው ሆሞጂናይዝም አናደርገው ትላንትን አንድ ወጥ አድርገን ማሰብ የለብንም። ነገም አንድ ወጥ አድርገን እንገነባዋለን ብለን የምናስብ ከሆነ የተለያዩ ሀሳቦች እንዲመጡ አንፈቅድም። ስለዚህ የተለያዩ የህይወት መንገዶች እንዲኖሩን መናፈቅ ስንችል ነው። ይሄ ደግሞ አንዴ መሬት ላይ የሚተረጎም ፕሮጀክት አይደለም። እለት በእለት ራሳችንን እየጠየቅን ጭቆናን ባገኘንበት ቦታ እና ጊዜያት ሁሉ ስፔስ የሚለውን እያሰብኩ ነው። በእነዚህ ቦታዎች ሁሉ መታገል ስንችል ቸራዛችን ጀምረ። አዎ ምንድን ነው ያገኘነው ጥቅም እንዴት ነው ብለን ማሰብ አለብን። ሌላ ደግሞ የሚታየኝና ማስመር የምፈልገው ትላንት ጨቋኞቻችን የጻፉት መዝገብ አለ። በዛ መዝገብ እኛን ሲጨቁኑ ነበረ። ነገ ነጻነት የሚናፍቁ ሰዎች ያንን መዝገብ ይዘው የጨቋኞቻቸውን መዝገብ ይዘው ነፃነት ሲናፍቁ ሳይ ያሳዝነኝ። በዚህ መዝገብ ሌላ ጭቆና ነው የምታመጣው፣ ወይም ደግሞ ያለውን ጭቆና ነው የምትጠብቀው። አዲስ የነፃነት መዝገብ በየለቱ መጽሐፍ መቻል አለን ከራስ ጋር መነጋገር ራስን መጠየቅ በተከፈተ ልቦና በአእምሮ ማየት ብልሃል ሱራፌል ወጋችን ተጀመረ እንጂ ያለለቀ አይደለም በያሉበት እንዲነጋገሩ ለማድረግ ያህል ነው የማይገታ የማይቆጣጠሩት መከልከል የማይቻል የሚመስለውን ሀሳብ መግታት ላይ ያለንበት የሚመስል ሁኔታ ይታያል አዋንታዊ የሆኑ ነገሮች እንዲፈነጥቁ ቀደም ብለህ የጠቀምካቸው ጭብጦች ላይ ሰዎች ወደሚጠቅመው ነገር ማየት እንዲቻሉ ልዩነቶችን እንዲያከብሩ ያልካቸውን የሚነጋገሩበት ይመስለኛል። ድጋሚ እንጋብዝህ። ወጋችን እንዲቀጥል ተስፋ አድርጋለሁ። አመሰግናለሁ። በጣም አመሰግናለሁ።